ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ጥር 3 2015 ዓ.ም ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የመጀመሪያው ሶስት ወር አካባቢ ምንም ሰው አልመጣልኝ። ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሻል እጥረት ስለነበረብኝ ሰፈር የሜክሲኮ ነው። ቦሌ ሜክሲኮ ድረስ በግሬ በጣም ብዙ ጊዜ ሄድና መጣ ነበር ማለት ተስፋ ያስቆርጡ ነበረ። እንድጠላው ሁሉ አድርገውኝ ነበረ። የሰማነው ቶማስ ኃይሉን ነው። የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ የስፖርት መርሆች ጋር አዛምዶ ያቀረበ በዚህ መልካም ምላሽ እያገኘ የሚገኝ ወጣት ነው የምሽሽተት እንግዳችን ነው። ከዚህ በተጨማሪ ደግሞ ለዓይነ ስውራን ኢትዮጵያን ተብሎ የተዘጋጀ የድምፅ አገልግሎት፣ እንዲሁም በአካል ጉዳት ማግስት በስፖርቱ ዓለም ስኬትን እያስመዘገበች ያለችን ወጣት የሚያስተዋውቁን መሰናዶዎችን ይዘናል። የሌሎች ጉዳዮችም የተካተቱበትን የምሽቱን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ቶማስ ሀይሉ የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ ስፖርት መርሆች ጋር አዛምዶ በማቅረብ ላይ የሚገኝ ወጣት ነው። ይህ ለየት ያለ አቀራረቡ የበርካቶችን ቀልብ የሳበ ሲሆን በአሁኑ ሰዓት በአዲስ አበባ በሚገኙ የስፖርት ማዕከላት ከአራት መቶ በላይ ሰዎችን ያሰለጥናል። በተለያዩ የኢትዮጵያና የባህር ማዶ ከተሞች እየዞረ ሰዎችን እየተዝናኑ ጤናቸውን እንዲጠብቁ ለማገዝ ሕልም እንዳለው ነግሮናል። አስቀድሞ ስለ አጀማመሩ ይነግርናል። ኢትዮ ዳንስ ፊትነስን የመሰረትኩት የዛሬ አራት ዓመት ከስምንት ወር አካባቢ ሰባት ወር ወይ ስምንት ወር አካባቢ ነው። የመሰረትኩት ደግሞ በኢትዮጵያ ብሔር ብሔረሰብ ዳንሶች ወይም ደግሞ በኢትዮጵያ ጭፈራዎች የተመሰረተ የፊትነስ አይነት ነው። ይህንንም አይዲያ የተነሳሁት ከዙምባ ከሚባለው ላቲን ሀገር ውስጥ ካለ የፊትነስ አይነት ነው። ተነስቼ ሀሳቡን አየሁትና ዋይኖት ለምን በኢትዮጵያ ብሔር ብሔረሰብ ዳንሶች በሀገራችን ዳንሶች ከሰማንያ በላይ ዳንስ ባህሎች አሉ፣ ውዝዋዜዎች አሉ። ለምን እነሱን ወደ ፊትነስ አላመጣቸውም ብዬ እነሱ ላይ ትኩረት ሰጥቼ ሰርቼ ሶስት አመት ሙሉ ሰርቼ ሰርቼ ነው ወደ ፊትነስ የቀየርኩት ፕላትፎርሙን እና በጣም ስኬታማ ነው። እንግዲህ ቶማስ ለአንተ የምትታወቀው ኢትዮ ዳንስ ፊትነስ በተሰኘው ለየት ያለ እንቅስቃሴ ነው። የኢትዮጵያን ጭፈራዎች ከአካል ብቃት እንቅስቃሴዎች ጋር በማጣመር ነው የምታሰራ ሰዎችን። መጀመሪያ ላይ ይህን ጉዳይ ይዘህ ወደ ሕዝቡ ስትመጣ የነበረው አቀባበል ምንድን ይመስል ነበረ? ከዛ በኋላ ያለውስ ነገር እንዴት ተከተለ? ያው መጀመሪያ ልክ ይህን አይዲያ እንዳመጣ የገፋፋኝ ነገር ምንድን ነው፣ ብዙ ሰዎች የዓመት ይከፍላሉ። ኢትዮጵያ ውስጥ በጣም የመስራት ፍላጎት አለ፣ መቀየር ይፈልጋሉ። ግን ደግሞ በጣም ሳይንሳዊ አይደለም የሚሰሩት አሰራር፣ አካሄዳቸው ምናምን እና ጅም ቤት ይገቡና የዓመት ይከፍላሉ። ሶስት ሳምንት ሰርተው ያቆማሉ። እና እንዴት ነው ሰው ይተዝናና እየተደሰተ በጣም በአጭር ጊዜ ውስጥ ለውጥ የሚያመጣበት ፊትነስ ቢውልድ ማድረግ የሚችለው ብዬ ነው የተነሳሁት። እና የመጀመሪያው ሶስት ወር አካባቢ ምንም ሰው አልመጣልኝም። ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሻል ጥረት ስለነበረብኝ ሰፈር ሜክሲኮ ነው፣ ቦሌ ሜክሲኮ ድረስ በግሬ በጣም ብዙ ጊዜ ሄድና መጣ ነበር ማለት። ተስፋ ያስቆሩት ነበረ፣ እንደጠላሁ ሁላ አድርገውኝ ነበረ። ከዛ በኋላ ልክ ሶስተኛ ወር ላይ ሴት ሄለን ትባላለች። የካሊስ ካፌ ባለቤት እህት የጸድ ህት ሄለን ትባላለች። እሷ መጣችና አየችው ልሞከረው ስትለኝ ደስ ብሎኝ ተቀበልኳት። ሞከረችው። ከዛ ጓደኞቿን ይዛቸው መጣች፣ ወደረችው። እሷም ይዛቸው መጣች። ዊዝን ስሪ መንዝ አስራ ስምንት ኬጂ ኦፍ አደረገች። እና በየትኛውም የስፖርት አይነት ያን ያህል ኪሎ ኦፍ ማድረግ በጣም ከባድ ነው። ይሄኛው ግን ኢንቴንስ ነው። በጣም ኢንቴንስ ወርክ አውት ስለሆነ በጣም በአጭር ጊዜ ውስጥ የምትፈልገውን ሪዛልት እንድታመጣ ይረዳሃል ማለት ነው። እና እሷ ስታመጣ ልክ በስድስት ወሩ አምስት ሰው ሆኖልኝ በስድስት ወሩ ከስድስት ወር በኋላ ግን እስካሁን ድረስ ኦልሞስት ያው ኮቪድ ገብቶ መሀል ላይ ሁላችንን ምስታክ እንድናደርግ ያደረገ እንጂ በጣም ትልቅ ማህበረሰብ ቢውል ያደረግኩኝ ማለት ነው። አሁን ኦልሞስት ከአራት መቶ ሰማንያ በላይ ክላይንቶች አሉኝ እና ዌቲንግ ሊስት ላይ መቶ ሰማንያ ሰው ዌቲንግ ሊስት ላይ አለ፣ የሚጠባበቅ ሰው ማለት ነው። ከጭፈራ እና ከአካል ብቃት እንቅስቃሴዎች ጎን ለጎን ደግሞ በማህበራዊ መገናኛዎች ላይ ስለ ስፖርታዊ እንቅስቃሴዎች ጠቀሜታ የሚያስረዱ አጫጭር ቪዲዮዎችንም ስታጋራ ያህለው አካላዊ እንቅስቃሴዎችን የህይወታችን አንድ አካል የሚገባበት ምክንያት ምንድን ነው ትላለ? መጀመሪያ ሜንታሊ ስትሮንግ እንድትሆን ሳፖርት ያደርግሃል። ሁለተኛ ፊዚካሊ በጣም ፊት እንድትሆን ያደርግል። ሶስተኛ ነገር ደግሞ ጤናህን እንድጠብቅ ያደርግል። እዚህ ሶስቱ ነገሮች አንድ ሰው ለመኖር አስፈላጊ ነገሮች ናቸው። ከዛ ውጭ ያው እንደምታውቀው የሀገራችን ፖለቲካ የሀገራችን ያለው የሰላም ማጣት በጣም ብዙ ስትረስ እንዲያረግ ያደርግሃል እና ስትረስን ሪሊፍ የምታደርግበት ነገር ያስፈልግል እና ስፖርት ቤስት ኦፕሽን ነው ብዬ ነው የማስበው ለእኔ። እጅግ በጣም ብዙ ሰዎች ተጠቅመውበታል። በጣም ብዙ ሰዎች ተቀይረውበታል በዚህ ስፖርት ማለት ነው። እጅግ በጣም ከምን ነገር በላይ ከአንድ ሺህ ምናምን ሰው በላይ ተቀይሯል። እኔም ጠንካራ እንደሆን፣ ስራ ላይ ጎበዝ እንደሆን፣ ማልሸነፍ፣ ማልበገር ቻሌንጆች ሲመጡ እንድወጣቸው፣ እንዳሸንፋቸው ያደረገኝ በስፖርት ያገኘሁት ጥንካሬ ነው ብዬ ነው ማስበው። ሌላው ጉዳይ ትንሽ ለየት ባለ መልኩ የአካላዊ እንቅስቃሴዎች ኮንሰርት የሚባል መርሃ ግብርም ታስተባብራ ያለው የዚህ ዓላማ ምንድን ነው? አሁን የሙዚቃ ኮንሰርት እናውቃለን። ህዝብ በጋራ ሰብሰብ ብሎ የሚያከብራቸው ወይንም ደግሞ የሚከውናቸው ክዋኔዎችን ኮንሰርት ሲባሉ እንሰማለን። ይህ ከስፖርታዊ እንቅስቃሴዎች ጋር የተያያዘው ኮንሰርት ሀሳቡ እንዴት መጣ? ግቡስ ምንድን ነው? ውጭ ኢትዮጵያ ውስጥ በጣም ትልቅ ኢቨንት አለ። ታላቅ ሩጫ ይባላል። እስከ አርባ ሺ ሰው ድረስ የሚሳተፍበት ለምን የኔን ፕላትፎርም ወደዛ አልቀይረውም? ወደ ፌስቲቫል ለምን አልቀይረውም? ወደ ፊትነስ ፌስቲቫል ለምን አልቀይረውም ብዬ መጀመሪያ ላይ በነፃ ነበር ያዘጋጀሁት። ያው ሰው የዳንስ ፊትነስ ኮንሰርት አለ ብዬ ስጠራቸው በሂል ጫማ፣ ሜካፕ አድርገው በቃሚስ ምናምን ነበር የመጡት የመጀመሪያ ቀን ስላላወቁት ማለት ነው። ሁለተኛ ቀን ላይ ሁለተኛ ጊዜ ሲዘጋጅ ግን መጀመሪያ ኮንሴፕቱን ወስደውት ስለነበረ ከዛ በኋላ ጥሩ ተቀባይነት አገኘ። በቃ ሰው ሁሉ ወደደው። አንተ ኮንሰርት ላይ ስትሄድ ዘፋኙ ብቻ ነው የሚዘፍነው። አንተ ግን ቆመህ ነው ዘፋኙን የምትመለከተው። እዚህ ጋር ግን ስትመጣ ግን አንተ ራስህን ፐርፎም የምታረገው ዳንሱን አብሮ ይሏል። እና እጅግ በጣም የተጠና ብዙ ሰዎችን የሚያሳትፍ በጣም ተወዳጅ የሆነ ሁሉም ሰው በጉጉት የሚጠብቀው አሁን ከኢትዮጵያ አልፎ ደግሞ ዓለም አቀፍ ቱር ለማድረግ ፕሮሞተሮችን እያየን ነው። ይህንን ኮንሰርት ሀገራችንን እናስተዋውቅበታለን ብዬ አሰብኩኝ። ምክንያቱም እዚህ የሀገራችን ውዝዋዜ ነው። አማራ የኦሮሞን ይጨፍራል፣ ኦሮሞ አፋርን፣ አፋር የትግሬውን፣ ትግሬ የሶማሌውን ይጨፍራል እና በዛ ውስጥ ኢትዮጵያዊነት አለ እና በዚህ መንገድ ሰላም ማምጣት እችላለሁ፣ በዚህ መንገድ አንድነታችንን ማጠናከር እችላለሁ፣ በዚህ መንገድ የጠፋውን አንድነትን መሰብሰብ እችላለሁ የሚል እንጂ ነው። ይህንን ኮንሴፕት ደቨሎፕ ያደረግ ነው እና በጣም ስኬታማ ነው። እንዳልከውም ታርጌታችን አንድ ኢትዮጵያ የሚል ኮንሰርት ነው። ኦፖርቹኒቲዎችን ባገኝ ውጭ ሀገርም እንደዚህ አሜሪካን ዩሮፕም ፕሮሞተሮችን ባገኝና ዲስከስ ባደርግ እና ከነሱ ጋር ይህንን ኮንሰርት ይዤ ቱር ባደርግ ኢትዮጵያውያኖችን ብቻ ሳይሆን ፎሬነሮችን፣ የውጭ ሀገር ዜጋዎችን ማሳተፍ ይችላል። ኢንተርናሽናል ማድረግ እንችላለን። እና በዚህ ውስጥ ደግሞ ልክ እንደነ ኃይሌ ገብረስላሴ፣ ልክ እንደነ ቀነኒሳ ሀገሬን ፕሮሞት ማድረግ ይችላለሁ፣ ማስተዋወቅ ይችላለሁ፣ ባንዲራዋን ከፍ ማድረግ ይችላለሁ። እና ልክ እንደ ሌሎቹም ታሪክ ሰርቼ ቶማስ እንደዚህ ነው መባል እፈልጋለሁ። ያ ነው ትልቁ አላማዬ። አሁን ላይ እንግዲህ ከምንም ተነስተህ ከአራት መቶ በላይ ሰዎችን በአንዴ በጭፈራና በአካል ብቃት ቅይጥ መርሃ ግብር ውስጥ አስገብተህ ከፍተኛ የሆነ ተቀባይነትን እያገኘህ ነው። ሌሎችም እየተጠባበቁ ይገኛሉ። የመጪ ዘመን እቅድህ ምንድን ነው የሚሆነው? አሁን የመጀመሪያ እቅዴ ምንድን ነው፣ ኢትዮጵያ ውስጥ ያሉ ትልልቅ የክልል ከተሞችን መዞር ነው። በሱ ውስጥ ደግሞ እንደነገርኩህ በጣም ሀገራችን ላይ በጣም አስቸጋሪ የሆነ የዘርና የፖለቲካ ፕሮብለም አለና በትንሽም ቢሆን እሱን ቻሌንጅ ማድረግ እፈልጋለሁ። ትንሽም ቢሆን ታሪክ ለመፍጠር እሞክራለሁ። እንደነገርኩ አማራ የኦሮሞ ኦሮሞ ትግራይን ይጨፍራል እና በዛ ውስጥ ኢትዮጵያዊነት ማቀንቀን እንችላለን እና ውስጣችን የጠፋውን ሰላም ያው ሙዚቃ በጣም ትልቅ ተጽዕኖ አለው ብዬ ነው የማስበው እና በዛ መንገድ የተወሰነ ሰላም መፍጠር እችላለሁ ብዬ አስባለሁ። እግዚአብሔር ከረዳኝ አንድ አምስት ሀገራቶችን ቱር ካደረግኩ በኋላ ከዛ ውጪ ፕላኖች አሉን። እንደነገርኩ ፕሮሞተሮች ካገኘ እቅዶች አሉን። ዓለም አቀፍ ቱር ማድረግ ነው ሀሳባችን። እጅግ በጣም አመሰግናለሁ ቶማስ ኃይሉ። ኢትዮ ዳንስ ፊትነስ ስለተሰኘው ለየት ያለ የኢትዮጵያ ባህላዊ ጭፈራዎችን ከአካል ብቃት እንቅስቃሴዎች ጋር ስላጣመረው አዲስ እንቅስቃሴ መርሃ ግብር ስለነገርከን፣ በአድማጮች በተመልካቾች ስም በእጅጉ አመሰግናለሁ። በጣም አከብራችኋለሁ። እግዚአብሔር አክብርልኝ። ቴንኪ ሶማች በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር ዶክተር መልእክተ ጳውሎስ በአዲስ አበባ ዩኒቨርሲቲ የተማሪነት ዘመኗ በኢትዮጵያ አይነ ስውራ ማህበር በኩል መጽሐፍትን በበጎ ፈቃደኝነት ትተርክ ነበረ። ከዩኒቨርሲቲ ተመረቃ ከወጣች በኋላ ደግሞ ዙዙ የጤናና የትምህርት በጎ አድራጎት የተሰኘ ድርጅት በመመስረት የቀደመ ስራዋን አድማስ አስፈታለች። ተቋሙ ከዘመነው የመጀመሪያ ዙር ስራዎቹ ለኢትዮጵያ አይነ ስውራ ማህበር ማበርከቱን አስታውቋል። ኤደን ገረመው ዶክተር መልክተንና በጎንደር ከተማ አጼ ፋሲል ትምህርት ቤት መምህርት የሆኑትን ወይዘሮ በላይነሽ ሲሳይን አነጋግራ ስለ አገልግሎቱ ፋይዳ ቀጣዩን አሰናርታለች። በመቀጠል ይቀርባል። ሴት የተሳናቸው ተማሪዎች በትምህርታቸው ስኬታማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጭ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን፣ በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያም ሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራትና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ደግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይታዋ ማየት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ አይነስውራን ማህበር በኩል መጽሐፍቶችን ታነባ የነበረችው የዙዙ የትምህርትና የጤና በጎ አድራጎት ድርጅት መስራች ዶክተር መለክ ተጳውሎስ ተሞክሮዋን እንዲት ትናገራለች። የጀመር ነው። እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ ይፈልግ ነበር፣ ከማገልገል ጋር በዛም ነው ሕክምና የሚቀቋት። ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበር ነው በተለይ የአእምሮ ጤናና የስነተዋልዶ ጤና ላይ በጣም መስራት ይፈልግ ነበር። ለዛም ነው ዝዙ ያልኩት። ዝዙ የሁለት ሰዎች ስያሜ መነሻ ነው፣ ዙፋን እና ዙረሽ ወርቅ። እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩ የእናቴን ስምና የክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ የያዘ እያደገ የሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝ ነው አንደኛው ሶስት ዓመት ያክል የካሴት ቆየሁት ለትምህርት ይህ ክሊኒካል አታችመንት የምንለውን የህክምና ትምህርት ስና እዚህ ከጀርባ የኢትዮጵያ ዓይነ ስውራን ማህበር ነበረ። እዛ ቮለንቲር ያደርግ ነበር። ትንሽ እየስቱዲዮ ያለቻቸው ማስታወቂያዎችን የስድስት ኪሎ የመማሪያ መጽሐፎችን ወደ ድምፅ የሚቀይሩበት እዛ ቮለንቲር ሳደርግ በጣም ትንሽ እንደሆነ ስቱዲዮ፣ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከሶስት ዓመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ በየቦታው ስቱዲዮ ቢኖር በየቦታው በተመቻው አቅጣጫ ዲዮ ኖሮ ብዙ ሰው ቮለንቲር ቢያደርግ ብዙ ነገር ከበር ማድረግ እንችላለን ብያስብ እንደዛ ነው ፕሮጀክትን የቀረዝኩት። የነበረው ዶክተር መልእክተ ዙዙ የትምህርትና የጤና መጽሐፍትን በድምፅ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውንም ታስረዳለች። አሁን ባለው የሀገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው አይነሰውራንን ማየት ድክመት ያላቸውን ተማሪዎች የሚቀበሉት ነው። ከዛ ደግሞ ወደ ሃየር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲትዩቶች የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሴሽኑ ብቻ ስለሆነ የሚያመጣው። እጥረት አለ። በቀላሉ ሊባዛ አይደለም። በቀላሉ ማቴሪያሎቹን የሚሰራበትንም ማግኘት ከውጭ ስለሚመጣ ከባድ ነውና አሁን ባለው ኮንክሪት የሆነ ማስረጃ ባይኖረንም ነው ግን አንድ የብሪል ቴክስት ቡክ ለአምስት ተማሪ አይነት መረጃ ነው የሰጡኝ። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታ ባለ መጽሐፍ ኖሮን ቤታችን ወስደን ሃይላይት አድርገን ጽፈንበት እንደዛ ነው የተማርነው። እና ለእነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር የትምህርት ቁሳቁሶች መማር ልክም አይደለም ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሩ ነው ሲስተሙ ያለው መሆን የነበረበት። ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድ ሴሽን በጣም ብዙ ማቴሪያሎች የሚቀበለው ከስድስት ኪሎ ነው። ወደ ድምፅ እንዲቀየሩ ማለት ነው እና እዛ በበጎ ፈቃደኝነት ያየነው እሱን ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል፣ ክፍለ ሀገር መላክ ይቻላል። ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን። ስለዚህ ሁለቱን አገጣጠምንና የትምህርትና የጤና ቁሳቁሶች ወደ ድምጽ መቀየር ጀመረ። በጎንደር አዘዞ የአፄ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይነት ሲሳይ አይነ ስውር ናቸው። ይህን መሰል ድጋፎች አይነ ስውራን ላይ የሚኖሯቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ። ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን። ልቡ የተለያየ መጽሐፎችን አንብቡ ለው ዲፓርትመንት ቢሆንም የአጣቃሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን ነው የምንፈልገው? ሰው እንዲያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ሊያነብልሽ አይችልም። ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ፣ በተለይ ላይ ስውራን ትልቅ ትልቅ ትልቅ ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለገው ሰዓት እየከላለስን ማምብ እንችላል። ስለዚህ ለኛ ትልቅ አጋዥ ነው። ይህንን ነገር ይች ወጣት ልጅ ለዓይነ ስውራን አስባ መነሳቷ እነዚህን ለክፍለ ሀገርም ሆነ ሞባይልም ሊሆን ይችላል መቅረጫም ሊሆን ይችላል ኤርፎንም ሊሆን ይችላል። እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና ማን ነው የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለዓይነ ስውራን ከባዱ ችግር ተፈታ ብዬ ነው የማስበው። በዚህ አይነት እና ሁሉም ሰው እሷ ይህን ሀሳብ አስበዋለች። ሌላው ደግሞ ከጎኗ ቁሞ ለእነዚህ ላይነት ወያኖች ተማሪዎችም ሆነ በመንግስት ሰራተኛ ያሉት የሚያስፈልጋቸው ድጋፍ መቅረጫዎች፣ ኤርፎኖች፣ ባትሪዎች ቢዘጋጁ ደስ ነው የሚለኝ። ዙዙ በመጀመሪያ ዙሩ የተቀረጹ የጤናና የትምህርት ደጋፊ መጽሐፍትን ለኢትዮጵያ አይነስውራን ማህበር በስጦታ መልክ ማበርከቱን ያረጋገጠ ሲሆን ተጨማሪ የአካል ጉዳት አይነቶች ላይም የመስራት ፍላጎት እንዳለው ዶክተር መልእክተ አጋርታለች። እኛ ሬክድ አድርገን የጨረስናቸውን ማቴሪያሎች እንዳለ አሁንም በባለፈው ሳምንት እንዳደረግነው የፕሮጀክቱ ማስመረቂያ ኢትዮጵያ ንስውራን ማህበር እናስረክባለን። ምክንያቱም እነሱ ከሀያ ሺህ የሚበልጥ ሜምበሮች አሏቸው ክፍለ ሀገርን ጨምሮ ትልቅ የሆነ ቴሌግራም ቻናልም ስላላቸው በሱ በሱ ተደራሽ እንዲሆን በጨረስን ቁጥር በነፃ ለአሶሴሽን እናስረክባለን። ከዛ ውጭ ላሉት ደግሞ በተራኪ አፕ የኦዲዮ አፕ አክሰሱ ላላቸው ሆነ ስልክ ማግኘት ለሚችሉት ደግሞ በሱ በኩልም አብረን እንለቃለን እቱም ግን አለምንም ክፍያ የሚደረጉ አገልግሎቶች ተደራሽነት ማለት አንድን የአካል ጉዳት ብቻ አይደለም ያካትተው ወይም ደግሞ አካታችነትም ስንል አንድ የአካል ጉዳት ብቻ አይደለም ስለዚህ አሁን በሚቀጥሉት ፕሮጀክቶች ያሰብናቸው ስነተዋልዶ ላይ የወረበሯ ደህንነት እነሱ እነሱ ላይ የምናደርጋቸውን መረጃዎች በምልክት ቋንቋ እንደሱ አድርገን ነው እየቀረጽን ያለው ነው። ፕሮጀክቱን ከሌሎች ፓርትነር ኦርጋናይዜሽን እንደዛ ነው ለማድረግ ያሰብነው። በኋላ ደግን እየሰፋ ሲሄድ ሁሉንም አካታጭ የሆነ ሲስተም እንዲኖር አድቮኬት ከማድረግ ጀምሮ እኛም የምንሰራው ስራዎች ለሁሉም ሰው ተደራሽ እንዲሆኑ ነው። ዶክተር መልእክተ ስታጠቃልል የዊልቸር መግቢያዎች ለሌላ የንግድ ስራዎች መገልገያ ሲሆኑ፣ የተከፈቱ ጉድጓዶች ሲኖሩ፣ እንዲሁም ደግሞ ሌሎች ተግዳሮት የሚሆኑ ነገሮችን ስናይ በኃላፊነት እንዲስተካከሉ በመጠየቅ የአካል ጉዳተኞች ሕይወት ላይ እያንዳንዳችን ለውጥ ማምጣት እንችላለን ስትል መልእክት አስተላልፋለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ከአንድ መንፈሰ ጠንካራ ወጣት ጋር እናስተዋውቃችኋለን። እመቤት አሊ የአካል ጉዳት ያልገታት የስፖርት ሰው ናት። እመቤት በመኪና አደጋ ሙሉ በሙሉ እግሮቿን ብታጣም፣ ወጣቷ በስፖርቱ ዘርፍ የተለያዩ መልካም ውጤቶችን እያስገኘች ትገኛለች። በኤሮቢክስና በቅርጫት ኳስ ክልሏን በመወከል ጥሩ ውጤት አምጥታለች። በኢትዮጵያ ረጅሙን የራስ ዳሽን ተራራ የወጣች ሲሆን ቲክቶክ በተሰኘ የማህበራዊ ትስስር ገጽ ላይ በምትለቃቸው ጥንካሬዋን በሚያሳዩ ምስሎችም በርካታ ተከታዮችን ለማፍራት በቅታለች። አስቴር መስጋናው ወጣቷን አነጋግራለች። ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ ሁለት አመት ሊሞላት ሁለት ሳምንት ሲቀራት ነበር በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው። ከልብረተኛ የሆንኩት ገና በጻነት አራት አመት ሊሞላኝ ሁለት ሳምንት ከሰፈር መኪና ያን ምናምን ትግር የሚተቋረጠው ማለት ነው። ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረመስቀል እለቱን ሲያስታውሱት። ጨፍያቼ እናቴ ጋር ትቻ ተርኩኝ ዳቦ ገዝቼ እንደገና ሸኘዋት። ሲቀጠቅጠኝ አድሮ እንደገና ሲሸኛ አደራሽ ና የአደራሽ ልጅቱ ቀጥቅጦኛና አንድ ነገር ያገኛቸዋል። ልጆች ወይ ከዚህ ወይ ከዛች እችን ሲመታታል ማለት ይህን ጨፍ የሚሸጠውን ነበር። ይመጡ አደርኩ አሁን ስል እንደገና በስድስት ሰዓት ተመጡ

ያደረችበት እመቤት ከአራት ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ። ሳይክል አስተማራት። እመቤት በዚህ መልኩ አስረኛ ክፍልን አጠናቃለች። ዲፕሎማም ተመርቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች። አሁን ተጫዋች ነኝ ጥሩ ውጤት አስመዝግበሻል። ባለፈው እንደ ብሔራዊ ቡድን ሶስተኛ ነው ጣነ እንደ ክልላችን ግን ሁሌም ወርቅ እናመጣለን። ወርቅ አምጥተሽ ታውቂያለሽ? ኮከም ተጫዋች ተሸልሜ አውቃለሁ። መቼ ነው የጀመርሽ? ውልቸር ባስኬቱ የጀመርክ ሁለት ሺህ ስምንት አካባቢ ማለት ነው የጀመርኩት እና አንድ አምስት ጊዜ ተጫውቻለሁ ማለት ነው። ጠዋት 12 ሰዓት ታነትሽ እዚህ መምጣት ታክሲዎችም ደግሞ አይጭኑንም። አይመችሽ ምናምን ለኛ ቦታ አይሰጡንም፣ እና በጣም ከባድ ነው፣ ቻሌንጅ አለው። ብርሽን ከብርሽ ለምትሄጂ ታክሲ አሉ ታክሲ። በዛ ላይ ደግሞ ጨለማ ነው የምትመጭበት፣ እና በዛ ላይ ደግሞ ክፍያ የለውም ምናምን። ለራስሽ ፍላጎትና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻሌንጅ ነው ያለው፣ ግን ቻሌንጁን ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው። በተሰኘው የማህበራዊ ትስስር ገጽ ላይም ሀያ ሺ ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴ ሆን ታጋራለች። ዳሽን ተራራ መውጣት አራት ሺህ አራት መቶ አርባ ስድስት ነው ርቀቱ መሰለኝ፣ ከፍቶ ማለት ነው። ያንን ተራራ እኔ አካል ጉዳተኛ ግን ሳይኖረኝ መውጣት በጣም ከባድ ነው እና ደስ ይላል። ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች። ቲክቶክ ላይም አሪፍ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጅ አድርጎ ስለሚያስብ ያንን ነገር ሰብሬ ለመውጣት ማለት ነው ነገር የማልሰራው ነገር የለ። ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው። በእጅም ስፖርቶችን ስሰራ ያሳያቸዋለሁ እና ዋና ንስዋኝ ያሳያሉ። ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው። እና በዛ በዛ ነገር ሰራለው ማለት ነው። እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአምሮ ጤና ታሟል። እናቷም ግራ በመጋባት ውስጥ እንዳሉ ትናገራለች። አሁን እኔ እያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ልቸርኝ ደግሞ እንትን ነው በእጄ እንደዚህ ሩቅ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ እና ደግሞ የራሴ የሆነ ስራ ከፍቼ በእኔ ስር ሌላ አካል ጉዳተኞች ሰራተኞችን ቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ፣ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ ራሴ ወይም ቡቲክ ቤት ወይም የጦስ የኮስሞቲክስ ቤት ከፍቼ በእኔ ስር ለአካል ጉዳተኞች የስራ አድብ ፈጥር ደስ ይለኛል። እንደዛ ማድረግ ማለት እና ደግሞ እሱ ሰርሶ አራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግ ደስ ይለኛል። ቆሜበት ደስ ይለኛል አይቼው የማላውቀውን ነገር እመቤት በተወዳደረችባቸው በክልል፣ በሀገር አቀፍ፣ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለህይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር ጋቢና ቪኦኤ ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል። ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዳዎች ይቀርቡበታል። የወጣቶችን ሐሳብ፣ ሕልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ለዛሬ ምሽት የያዘላችሁ የመጨረሻው መሰናዶ ጤናን ይመለከታል። ኢትዮጵያን ጨምሮ እጅግ ብዙ ዝቅተኛ ገቢ ያላቸው ከሰሐራ በታች የሚገኙ ሀገራት ውስጥ ያሉ ሴቶች ይበልጡኑ ለማፀን ካንሰር በከፍተኛ ሁኔታ ተጋላጭ መሆናቸውን የዓለም የጤና ድርጅት አለም የቀይ ካንሰር ቁጥጥር ህብረት አስታውቋል። ህብረቱ አክሎም ይሄ ካንሰር አይነት በዝምታ ገዳይ ነው ሲል አስቀምጠዋል። ይህም በተመለከተ የአሜሪካ ድምፅ ዘጋቢዎች ያሰናዱትን ዘገባ ኤደን ገረመው በመቀጠል ታሰማናለች። የማህፀን በር ጫፍ ካንሰር በሴቶች የመራቢያ ብልት በተለይም ደግሞ የማህፀን በር አካባቢ ያሉ ጤናማ ያልሆኑ የህዋሳት ስርጭቶች ምክንያት የሚከሰት ነው። ይህ የካንሰር አይነት በዓለም ዙሪያ እጅግ ብዙ ሰዎችን የሚያጠቃው አይነት ሲሆን እንደ አውሮፓ አቆጣጠር በ2020 ዓ ም የዓለም የጤና ድርጅት 604ሺህ ሰዎች በዚህ በሽታ መያዛቸውን አስታውቋል። ዶክተር ራቼል ካትዘለን ቦርጅን በኢንዲያናፖሊስ ዩኒቨርሲቲ የህፃናት ህክምና ፕሮፌሰር ናቸው። ከዚህ ካንሰር ጋር ተያይዘው የሚነሱ አንዳንድ የተሳሳቱ አመለካከቶች መካከል አንደኛው እኔን ሊይዘኝ አይችልም ብሎ ማሰብ ነው። አንዳንዶች ይሄ እኔን አያሳስበኝም ሊሉ ይችላሉ። ይህ የካንሰር አይነት ሂዩማን ፓፒሎማ ቫይረስ ወይም ደግሞ ኤችፒቪ በተሰኘ ቫይረስ አማካኝነት የሚመጣ ሲሆን ቫይረሱም በግብረ ስጋ ግንኙነት የሚተላለፍ ነው። በሽታውን አስቀድሞ በሚወሰድ ክትባት አማካኝነት መከላከል የሚቻል ሲሆን አንዴ ከተከሰተ በኋላም በጊዜ ወደ ሕክምና ማዕከል በመሄድ መዳን ይቻላል። ባለሙያዎች በመሐፀን በርጫፍ ካንሰር የመያዝ እድል ከቦታ ቦታ እንደሚለያይ ይናገራሉ። ይህም የቅድመ ክትባት አገልግሎት ተደራሽነት ና በቅድመ ምርመራ አገልግሎቶች አቅም ላይ የተመሰረተ ነው። የዓለም የጤና ድርጅት ዘጠና ከመቶ የሚሆኑ የበሽታው ሞቶች በአፍሪካ በተለይም እጅግ ዝቅተኛ የምጣኔ ሀብት ባላቸው ሀገራት ውስጥ እንደሚከሰት አስታውቋል። ይሁን እንጂ ማንኛውም ሴት በዚህ የመያዝ እድል አላት። የማህፀን በር ጫፍ ካንሰር ማህጸን ባላት በማንኛውም ሴት ላይ ሊከሰት ይችላል። ስለዚህ ለዚህ ካንሰር አጋላጭ የሚያደርጉ ነገሮችን ማወቅ ያስፈልጋል። ይሄ በጊዜ ስለ በሽታው አውቆ ለመቆጣጠር ያግዛል። ዓለም አቀፉ የካንሰር ቁጥጥር በአፍሪካ የማህፀን በርጫፍ ካንሰርን ለመቀነስ የበሽታውን አገልግሎቶች በመሰረታዊ የጤና አገልግሎቶች ውስጥ ማካተት አስፈላጊ ነው ሲል አስታውቋል። ለቲቪ ና ለኤች አይ ቪ የሚደረጉ ምርመራዎችንና ክትትል ዘዴዎችን በመጠቀም የማህፀን በርጫፍ ካንሰርንም መከታተል እንደሚቻል ተጠቁሟል። ይህም በሽታውን ለመከላከል እንዲሁም ደግሞ ህመማን እንዲደኑ ለማገዝ ና በተለይም በጽኑ ህመም ውስጥ ላሉትም ተገቢው የፓሊያቲቭ ኬር ወይም ደግሞ የጽኑ ህመማን ድጋፍ ለማድረግ መሰረታዊ ነው ተብሏል። ጣቢያው የአሜሪካ ድምጽ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር ከሰኞ እስከ አርብ በዋናነት ቅዳሜና እሁድ ደግሞ በመዝናኛው መልኩ የሚቀርብ ልዩ መሰናዶ ነው። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የዛሬውን መስተንግዶ ስከውን የነበርኩት ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና በምስል ቅንብሩ አብሮን ቆይተዋል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።